The voice of America. በኢትዮጵያ የሁለተኛ ደረጃ ትምህርት ቤት መልቀቂያ ብሔራዊ ፈተና ሂደት ችግር ስላለው የማስተካከያ እርምጃ እንዲደረግ ሲል የኦሮሚያ ክልል ትምህርት ቢሮ ጠይቋል። ቢሮ አክሎም መጠኑ ቢለያይም ኦሮሚያን ጨምሮ በሌሎች አራት ክልሎች የሚገኙ አርባ አምስት ትምህርት ቤቶች ውስጥ ከአምስት ሺህ በላይ ተፈታኞች ፈተና ከስርዓት ውጪ ነው የተካሄደውም ብሏል። የቢሮ ኃላፊ ዶክተር ቶላ በሪሶ ለአሜሪካ ድምፅ እንደገለጹት ቅሬታውን ቀደም ብለው ለብሔራዊ ፈተናዎች ድርጅት ቢያሳውቁም የእርምት እርምጃ ግን አልተወሰደም ነው ያሉት። ሙክታር ጀማል ዶክተር ቶላን አነጋግሮ ተከታዩን አድርሶናል። በኦሮሚያ ትምህርት ቢሮ በኩል በፈተናው ላይ ሁለት ችግሮችን ነው የሚያስተውል ነው። የመጀመሪያው አፕቲቱድ በሚባለው ትምህርት ላይ የተፈተኑ ተማሪዎች በሙሉ ውጤታቸው ችግር እንዳለበት ተገንዝብናል። ሀገር አቀፍ ፈተናዎች ድርጅትም ትምህርት ሚኒስቴርም ይህን ተረድተው የአፕቲቱድ ትምህርት በድጋሚ እንድታረም ወስነዋል። ስለዚህ ይሄ ይስተካከላል ብለን እንገምታለን። አንደኛው ችግር ይሄ ነው። ሁለተኛው ችግር ደግሞ ከተፈተኑ ተማሪዎች የአምስት ሺህ ተማሪ ያህል ውጤት ችግር እንዳለበት ገምተናል። ይህን ግምት እንግዲህ ተማሪዎች በሶስት ትምህርቶች በአንድ ወይ በሁለት ወይ በሶስት ከፍተኛ ውጤት ያመጡበት ሁኔታ አለ። ይሄ ከሌሎች ትምህርት ካስመዘገቡት ውጤት በጣም ተቃራኒ በሆነ ሁኔታ ውስጥ መታየቱን ነው እኛ የታዘብነው። የሀገር አቀፍ ፈተናዎች ኤጀንሲ ጋርም እነዚህ አይነት ችግሮች ሊኖሩ እንደሚችሉ ቀደም ብለን ጥቆማ ሰጥተናል። ስለዚህ የነዚህ የአምስት ሺህ ተማሪዎች ውጤት አጠቃላይ የተማሪዎችን ውጤት የሚያዛባ ስለሆነ ኤጀንሲው ይህን ነገር ባጽኖት እንዲከታተለው በአካልም በውይይትም እንደገና ደግሞ በደብዳቤም አሳውቀናል ማለት ነው። እዚህ አምስት ሺህ ገደማ የምትሏቸው ተማሪዎች የት የት የሚገኙ ትምህርት ቤቶች ላይ ነው ይሄ ነገር የታየው? እነዚህ እንግዲህ ከትምህርት ሚኒስቴር ጋር ባደረግነው ውይይት በኦሮሚያ በሶስት ትምህርት ቤት ሀያ ስድስት ተማሪ ላይ ነው የታየው። በአማራ ክልል በብዛት በደቡብ ክልል በተወሰነ ደረጃ እንዲሁም ደግሞ በቤኒሻንጉል ጉምዝ በተወሰኑ ትምህርት ቤቶች ነው። በአማራ ክልልም በተወሰነ ትምህርት ቤት ነው። ስለዚህ በአንዳንድ ትምህርት ቤቶች ብዙ ተማሪዎች ቁጥር ስላላቸው አንደኛው፣ እኛ ከሀገር አቀፍ ፈተናዎች ኤጀንሲ ጋር ያለን ቅሬታ ገለጻ በሚደረግበት ጊዜ በእኛ ክልልም የተወሰነው ትምህርት ቤት እና የተማሪ ቁጥሩ መገለጽ ነበረበት። የአማራ ክልልም ጠቅላላው ስለማይወክል የተወሰነው ትምህርት ቤቱን ኤግዛክትሊ ከተማሪ ቁጥር ጋር የቤኒሻንጉሉም የደቡብ እንደዛ ቢገልጽ አጠቃላይ ጥሩ የሰሩትን ልጆችና ትምህርት ቤቶች የሚያበረታታ ነበርና ዝም ብሎ በጥቅሉ አንዳንዱ ስን ትምህርት ቤት ተብሎ የተጠቀሰው አገላለጽ ትክክል ስላልሆነ ለሕዝቡ በግልጽ መቀመጥ አለበት የሚለው ነው አንዱ ፖይንት ማለት ነው። ሁለተኛው ደግሞ እነዚህ ነገሮች በደንብ የማይታዩ ከሆነ ተማሪዎች ላይ ወላጅ ላይም ተጽዕኖ ስለሚያሳደር የፈተና አማንነት ላይም ችግር ስለሚያስከትል ይሄ እንዲታይ የምል ነበር ማለት ነው። እኛ ኮምፕሌንት ይህን ቅሬታ ከዚህ ቀደምም አቅረባችሁን ነው የገለጻችሁት። አሁን በምታነሱት ሀሳብ አዲስ ነገር የማይኖር ከሆነ የኦሮሚያ ትምህርት ቢሮ ምንድን ነው የሚከተለው አቅጣጫ ምንድን ነው የሚያደርገው? እንግዲህ እንደዚህ አይነት ችግር በሚፈጠርበት ጊዜ የፈተና ኤጀንሲ እነዚህን ውጤቶች የመሰረር ስልጣን አለው። ይሄን የማይሆን ከሆነ ደግሞ የትምህርት ሚኒስቴር ይሄን ማስተካከያ ይወስዳል ብለን እንጠብቃለን። ከዛ አልፎ ግን የሚሄድ ከሆነ ሁለቱም ተቋማት በመንግስት ስር የሚተዳደሩ ስለሆነ መንግስት አይቶ ትክክለኛ ውሳኔ ይሰጣል ብለን እንገምታለን። ከዛ ውጭ ግን ትምህርት ቢሮ ያለውን ክስርና ችግር ከማሳወቅ ውጭ የፌዴራል ትምህርት ሚኒስቴር ወይም ደግሞ አገር አቀፍ ፈተና ኤጀንሲ በሚወስነው ውሳኔ ላይ የሚያደርገው ነገር የለም ማለት ነው። ነገር ግን በኛ እምነት አንደኛ ይሄ ውጤት እጃቸው ላይ ስላለ ውጤቱን አይተው ፍትሐዊ ውሳኔ ይሰጣሉ ብለን እንጠብቃለን። ይሄ ካልፎ ብሄድ ግን መንግስት ትክክለኛውን ውሳኔ ይወስናል የሚል አስተሳሰባለን ማለት ነው። ዶክተር ቶላ በሪሶ የኦሮሚያ ብሔራዊ ክልላዊ መንግስት ትምህርት ቢሮ ኃላፊ ይህን ቃለ መጠየቅ ለማድረግ ፈቃደኛ በመሆኑ በአድማጮቼ ስም በጣም አመሰግኖታለሁ። እኔም አመሰግናለሁ።